The voice of America! The <laughs> <D -O> Away <laughs> የዩናይትድ ስቴትስ የስራ አጥነት መጠን ከ11 ከመቶ አሻቅቦ ነው የሚገኘው። ከስራቸው ለተፈናቀሉት በሚደረግ ድጋፍ ዙሪያ በዩናይትድ ስቴትስ በመወሰኛው ምክር ቤት ሪፐብሊካኖችና በተወካዮች ምክር ቤቱ ዲሞክራቶች መካከል የቀጠለውን እሰጥ አገባ በሚመለከት በቪኦኤው ኢሻ ስሪራይ የተጠናቀረ ዘገባ አለ። ስመኝሽ የቆየ ታቀርበዋለች። በኮሮና ቫይረስ ወረርሽን ምክንያት ስራቸውን ላጡ አሜሪካውያን በሳምንት የሚሰጠው ስድስት መቶ የአሜሪካ ዶላር ቀነ ገደብ ባሳለፍነው ሳምንት መጠናቀቁን ተከትሎ ዲሞክራቶች ድጋፉ እስከ ዓመቱ መጨረሻ እንዲራዘም እየጠየቁ ነው። የዩናይትድ ስቴትስ ምክር ቤት አፈ ጉባኤዋ ናንሲ ፔሎሲ ፓርቲያቸው ለዚህ አጥብቆ እየተደራደረ መሆኑን ያስረዳሉ። 60 እኛ በሳምንት ስድስት መቶ ዶላር እንዲሰጥ ነው የምንጠይቀው። እነሱ ሁለት መቶ ዶላር የሚል አማራጭ አቅርበዋል። እኛ እናውቅላችኋለን ካልሆነ በስተቀር ገንዘቡ ለሰዎች ኑሮ በቂ እንዳልሆነ ግልጽ ነው። የዩናይትድ ስቴትስ ምክር ቤት ሪፐብሊካኖችና ዲሞክራቶች እያደረጉ ባለው ድርድር ላይ ዲሞክራቶች ከዚህ ቀደም ጸድቆ የነበረው የሶስት ትሪሊየን ትሪሊዮን ዶላር የገንዘብ እርዳታ እንዲራዘም ሲጠይቁ ሪፐብሊካኖቹ ግን ወደ አንድ ትሪሊየን ዶላር እንዲወርድ እየተከራከሩ ነው። በሁለቱም ወገኖች ያሉ ተደራዳሪዎች ግን እስካሁን ወደ ስምምነት የሚያደርስ አዝማሚያ አለመኖሩን ተናግረዋል። የአሜሪካው ትሬዥሪ ሴክሬታሪ ስቲቨን ሙቺን ለሮይተርስ በሰጡት መግለጫ አንዳንድ አሜሪካውያን በጣም ብዙ ሲከፈላቸው፣ አንዳንዶች ደግሞ በቂ እንደማያገኙ ተናግረዋል። we have to balance there's obviously a need to support workers support the economy ማመጣጠል መቻል አለብን። አሜሪካዊ ሠራተኞችና ኢኮኖሚው ድጋፍ እንደሚፈልጉ ግልጽ ነው። ሰዎች የእነሱ ጥፋት ባልሆነና በዚህ አስከፊው ወረርሽኝ ምክንያት ሥራቸውን አጥተዋል። በሌላ በኩል ደግሞ ለመጪው ትውልድ ግዙፍ ዕዳ እያከማችን እንዳይሆን መጠንቀቅ አለብን። ሁለቱ ፓርቲዎች በኢኮኖሚ ድጎማ ዙሪያ የሚያደርጉት ድርድር እንደቀጠለ ሆኖ የሕግ አውጪዎች አሁንም በሀገሪቱ በከፍተኛ ሁኔታ እየጨመረ የሚገኘውን የኮሮና ቫይረስ ተጠቂዎች ቁጥርና የሟቾች ቁጥር መፍትሄ ሊበጅለት እንደሚገባ ያስጠነቅቃሉ።